በቀጣዩ ዘገባ ደግሞ ከአንድ ዓመት ተኩል በፊት እዚህ ዩናይትድ ስቴትስ በቦስተን ማራተን በሁለቱ ወንድማማቾች በዦሃርና ታመርላን ጻርናይቭ ከደረሰው የቦምብ ፍንዳታ በተያያዘ ለመርማሪዎች ዋሽቷል በሚል ተወንጅሎ ለሳምንታት ጉዳዩ ሲታይ የቆየው ሮቤል ፊሊጶስ በሁለት ወንጀሎች ጥፋተኛ ነው ተብሎ ተበይኗል። የከሳሽ አቃቤ ሕግና የተከሳሹ የሮቤል ፊልጶስ የሕግ ጠበቆች ለሁለት ሳምንታት ያቀረቧቸውን መከራከሪያዎች የሰማው ከነዋሪው ሕዝብ የተመረጠው ቡድን ጁሪው የሚባለው ማለት ነው በዚህ ሀገር አጠራር በዛሬው እለት ይህንን ብያኔ ለችሎቱ አሰምቷል። ብያኔውንና ቀጣዩን ሂደት በተመለከተ አሉላ ከበደ የተከሳሹን ዋና ጠበቃ አቶ ደረጀ ደምሴ ቡልቶን አነጋግሯል። አቶ ደረጀ ደምሴ ቡልቶ ድጋሚ ለጊዜው አመሰግናለሁ አመሰግናለሁ። አቶ ደረጀ ለዳኝነት የተመረጡትና ጉዳዩን የመረመሩት አስራ ሁለት ሰዎች ሮቤል ፊልጶስ ከተከሰሰባቸው ወንጀሎች በሁለቱ ጥፋተኛ ነው ብለው በይነዋል። እስኪ የብይኑን ጭብጥ ያስረዱን። ጥፋተኛ ነው የተባለው የትኞቹ ነው? የተከሰሰባቸውና ጥፋተኛ ያልሆነባቸው የትኞቹ ናቸው? እሺ፣ በቦምብ በማፈንዳት የተጠረጠረው ልጅ ትምህርት ቤት ክፍል ውስጥ ገብተው አንድ ቦርሳ እና ውስጡ ርችት ያለ ተቀጣጣዮች ይዘው ሲወጡ ሮቤል እዛ ክፍል ውስጥ ነበረ እና ከዛ በኋላ በሚጠየቅበት ጊዜ በመንግስት መርማሪዎች እዛ ክፍል ውስጥ አልነበርኩም፣ ቦርሳውንም አላየሁም፣ ርችቱንም አላየሁም፣ ይዘው ሲወጡም አላየሁም ብሎ ያለው ውሸት ነው። በተለያዩ ጊዜ ለሁለት መርማሪዎች ይህንኑ በመድገሙ በሁለት ካውንት በእያንዳንዱ አንቀጽ ስር በአንደኛው ሁለት አረፍተ ነገሮችን በውሸት መናገሩ፣ በሁለተኛው ደግሞ ወደ ሰባት አረፍተ ነገሮችን በውሸት ተናግሯል ተብሎ ነው የተከሰሰው። ለአድማጮች ግልጽ እንድናደርግ ጥፋተኛ በሚያደርጉ ሁለት ክሶች ጥፋተኛ ሆነዋል። ልክ ነው። እያንዳንዱ ክስ ደግሞ አንደኛው ሁለት ስቴትመንት አለው፣ ሌላኛው ደግሞ ሰባት ስቴትመንት አለው። እነዚህ የተመረጡት ሰዎች እያንዳንዱን ውሸት የተባሉትን ትክክል ነው አይደለም ብለው መወሰን አለባቸው። ዳኛው ያንን አይቶ በመጨረሻ ላይ ምን አይነት ቅጣት ያስፈልገዋል የሚለው ላይ ይህ ልጅ የዋሸው ስለምንድን ነው የሚለውን በሚያይበት ጊዜ በጥፋተኝነት የተገኘው በምን ላይ ነው አይደለም የሚለውን ያን ያየዋል። ሮቤል የእምነት ቃል የሰጠበት የፈረመበትን ወረቀት አምጥተው እሱ አንድ ላይ ከነዛ ልጆች ጋር ተስማምቶ እንደ ማስረጃ የሚቀርብ ቦርሳ ሲወጣ አይቶ ከዛም በኋላ ውይይት ሲያደርጉ ተሳትፎ ሲጣልም እንደሚያውቅ አድርገው ነበር የከሰሱት። የተመረጠው ጁሪ አሁን የወሰነው ግን ስለ ርችቱ ማወቅ ያውቃል የሚለውን ጥፋተኛ አይደለም ብለዋል። ስለ ቦርሳው ያሰጠውን ውሸት ነው የሚለውን ጥፋተኛ አይደለም ብለዋል። ውይይትም እንዳላደረገ በዛ ጥፋተኛ እንዳልሆነ ነው ያሉት። በጥፋተኝነት ያገኙት ክፍል ውስጥ አልነበርኩም ያለውን ነው። ስለዚህ አሁን ክፍል ውስጥ አልነበርኩም ቢልም እዛ እንደነበረ ሰዎች ስለመሰከሩ በዛ ነው በጥፋተኝነት የፈረዱበት። ይሄ እንግዲህ ማስረጃ ሲወሰድ አላየሁም፣ ማስረጃውን አላቅም፣ እንደገና ይሄ ማስረጃ ሲጣል አላቅም ያለውን እንደ ውሸት መንግስት ያቀረበውን የእምነት ቃሉ ላይ ቢሆንም ጁሪው ያንን አልተቀበሉ አልተቀበሉትም። የወንጀሉ ተባባሪ ሆኖ መረጃ ለማሸሽ ወደ ተጠርጣሪው የትምህርት ቤት መኖሪያ ክፍል ወይም ዶርሚተሪ ውስጥ ገብተው ቦርሳውንና በቦርሳ ውስጥ የነበረውን ተቀጣጣይ ነገር ተጠርጣሪው እንዳያዝበት ለማሸሽ ካደረጉት ሁለት ተጠርጣሪዎች ጋር በተባባሪነት አልተወነጀለም። በዚህ በዛሬው ብይን በተባባሪነት አልተወነጀለም። ስለዛ ጉዳይም የማውቀው ነገር የለም ያለውን መንግስት እንደ ውሸት አድርጎ ነበር ያቀረበው። እሱን እሱንም ውድቅ አድርገውታል። ውድቅ አቶ ደረጀ አሁን ያሏቸው ብይኖች ገደብ ሁለት ብቻ መሆኑ ሁለት ክሶች ብቻ መሆናቸው ተጠያቂ ወይም ጥፋተኛ የተደረገባቸው በዳኛው በሚሰጠው የመጨረሻ ፍርድ ውሳኔ ምን ፋይዳ ይኖራቸዋል ምን አይነት ፍርድ እንዲጠብቀው ያደርጋል ከወዲሁ የሚታወቅ ነገር ካለ አዎ እንግዲህ አንድ ሰው የሚቀጣው ቅጣት ለመወሰን ፍርድ ቤቱ የሚጠቀምባቸው መመዘኛዎች አሉ አንደኛው ይህ ሰው ያጠፋው ጥፋት ምንድን ነው ነው መረጃ ሲሸሽ አይቶ አላየሁም ማለት እና ክፍል ውስጥ አልነበርኩም ማለት የተለያዩ ነገሮች ናቸው። መረጃ ሲሸሽ አይቶ አሸ ሰው የሚቀጣው እና አይ እኔ ክፍል ውስጥ መኖሬ ትዛይለኝም ያለው ሰው የሚቀጣው የተለያየ ቅጣት ነው። ስለዚህ በእኔ አመለካከት ቅጣቱን ያቀለዋል። ሁለተኛ ሰውየው ከዚህ በፊት ወንጀል የፈጸመ ሰውዬ ነው አይደለም? ከዚህ በፊት ይህ ሰው በፍርድ ቤቱ ይታወቃል ወይስ አይታወቅም በወንጀለኛነት ይሄ ልጅ ከዚህ በፊት ምንም አይነት ወንጀል ውስጥ ገብቶ የማያውቅ ልጅ ነው። ጥሩ ስነ ምግባር የነበረው ሰው ነው። ከዛ ውጭ ደግሞ ይህ ሰው ህብረተሰቡ ያበረከተው ነገሮች አሉ ወይ እና ይህ ልጅ በተለያየ ጊዜ ኮሚኒቲ ኦርጋናይዜሽኖች ውስጥ እየገባ የራሱን ጊዜ በነጻም በበጎ አድራጊነት እየለገሰ የኖረ ሰው ስለሆነ በትንሽ እድሜውም ያ ሁሉ ይታያል። ምን አይነት የቤተሰብ ሳፖርት አለው የሚለው ይታያል። እና እንግዲህ በጣም ነገሩ ቀሎ በጣም በተወሰነ በትንሽ ቅጣት ከተቻለ ባመክሮ እንድለቀቅ ሙከራ ይደረጋል። ከዛ በፊት ደግሞ ሌሎች የምናደርጋቸው ነገሮች ይኖራሉ። ሮቤል ፊሊፖስ፣ ከዚህ ቀደም የነበረው ታሪኩ፣ እንዲሁም ባለፈው ሳምንት እንደገለጹልን የቀድሞ የማሳቹሴትስ አገረ ገዢ ለፕሬዝዳንታዊ ምርጫ መወዳደር ድረስ የደረሱት ማይክል ዱካከስ የቤተሰብ ወዳጅ በመሆን ስለሱ የሚያውቁትን እሳቸውን በምስክርነት እስከ መጥራት የሄዳችሁበት የክስ ሂደት እንደሆነ በአገር ደረጃም በተለይ በቦስተን የቦምብ ፍንዳታ የደረሰው አደጋ የተለየ ትኩረት የሚሰጠው እንደመሆኑ ክትትሉም ያን ህል ክብደት እንዳለው ይታወቃልና በዜና ዘገባዎች እንደ ተመለከተው እስከ አስራ ስድስት አመት የሚደርሱ ቅጣት ሊበየንበት ይችላል እስከሚለው ድረስ ይሄዳልና ምን አይነት ተከታይ እርምጃ ትወስዳላችሁ? የቱን ያህል ስ ቅድም እንዳሉት በአመክሮ እስከ መለቀቅ ድረስ ቅጣቱን የማቅለል እድል አለ። አሁን ለምሳሌ ዛሬ ራሱ ይሄ ጁሪው ከወሰነ በኋላ እንደ ቀድሞ ወደ ቤቱ እንዲሄድ ነው የተፈቀደለት። ወደ እስር ቤት አልሄደም እና የቅጣቱ አይነት የሚወሰነው ከሶስት ወር ወይም ደግሞ ከአራት አምስት ወር በኋላ ነው። አሁን ለጄንዋሪ ሀያ ዘጠኝ የተቀጠረው ግን ሊቀጠል ይችላል። እኛ የምንጠይቀው እንግዲህ በተለያዩ እናዘጋጃቸው ማስረጃዎች ይኖራሉ። በዛ የተደገፈ በአመክሮ እንዲለቀቅ እንጠይቃለን። እስከ አስራ ስድስት አመት ነው የሚለው ግን አስራ ስድስት አመት የመጨረሻው ማክሲመሙ ነው እና ዳኛው ከዜሮ እስከ አስራ ስድስት አመት የመፍረድ መብት አለው እና የምን አይነት ሴንቴንስ እንደሚሰጠው እርግጥ መናገር አይቻልም። ያው እኛ የምንዘጋጀው ግን በተቻለ መጠን በአመክሮ እንዲለቀቅ ነው። መልካም አቶ ደረጀ ደምሴ ቡልቶ የሮቤል ፊልጶስን የመጨረሻ የፍርድ ውሳኔ ወይም ቅጣት ሁኔታ አስመልክቶ መልሰን በሌላ ቃለ ምልልስ እንደምናገኙ ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።